ምነው እንደዚህ ቀለለን? የተጣለብን አደራ የቃል የእምነቱ ጫናችን መጫኛው ተፈታ መሰል ቀለለን። ሰውነታችን ስንጓዝ አልከብድም አለን፣ ስንተኛም አያስቸግረን መከንበል ሆኗል ተቻኩለን፣ ጸሎትም ብዙም አይደፍረን። ጉዳዩ እንዳልጎደለ ሐሳቡ እንዳልተሟላ፣ ስንሄድም ፍጥነት የለንም፣ ሆነናል ኩሩ ጎምላላ ወሪያችን ይደራል እንጂ ድምፃችን ጎልቶ በርትቶ ጆሮአችን ተደፍኖ ቆየ ሆዳችን ደንድኖ ሰብቶ። የትውልድ ኃላፊነቱ ያደራ የቃል ውላችን እንደምን ምን የተረገፈ ከጫንካ ክትክሻችን ምን ነው ስቀለለን እንዲህ ከምኑ ዘመን ደረስን? የድርሻ መክሊታችንን ሳንጀምረው ጨረስን። ከቤት ከማጀት ዕዳችን ከልጅ ከወዳጅ ግዴታ ከሀገር ከወገን ሮሮ ከህት ከወንድም እሪታ ያራቀን ያስኮበለለን ውስጣችን በእኛው መሽጎ ጠያቂ ህሊና አነስቶ የማደክመን ለበጎ ኧረ ምንድን ነው ዘመኑ ሸክማችን ምን ነው ቀለለ ጉድፋችን ቅባት የለሹ ሳነጥሩብን ጠለለ ምንድነው እኮ ልክፍቱ? አደራ በላ ያረገን ከኃላፊነት አሽሽቶ የሸፍጡን ጡጦ ያስማገን፣ ረማን የሚባል ስያሜው። እረ ስራችን በምን ይፈታ? ምን አዲስ ጸበልና ፍልቅ፣ ሰቆቃው እንዴት ይገታ? ከትውልድ እንደ እኛስ ያለ መች ተፈጠረ? ቤታችን ሳይገሉ ፎክሮ ኗሪ፣ ሳይሳል ሰይፍ ጦሯችን ሳናልፈው ኃላፊነትን አውቀነው እንድንጨነቅ ምንስ መድኃኒት ይሰጠን? ምንስ መፍትሄ ይሰነቅ? ምን ነው ለምን እንደዚህ ቀለለን? የሳምንቱን ምርጥ ግጥም ነው የሰማችሁት። ያነበበችልንም ቁጥራቸው በበዙ ግጥሞቿ ይልቁንም ዜማ በተላበሱትና በተወዳጅ ድምፃውያን በተንቆረቆሩት የዘፈን ግጥሞቿ ጭምር የምትታወቅ የኪነ ጥበብ ባለሙያ ናት። አዎ ዓለም ፀሐይ ወዳጆ፣ እውቋ ተዋናይ፣ ገጣሚ፣ የዘፈን ግጥም ደራሲ፣ ሁለገቧ የኪነ ጥበብ ባለሙያ እንግዳችን ቀጠሯዋን አክብራም ስቱዲዮ ተገኝታለች።